በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላቸው የዛሬ ጥር 7 2016 ዓ.ም የምሽቱ ዝግጅታችን ጀመረ። ትራምፕ አዮዋ ላይ በከፍተኛ ድምፅ ብልጫ አሸነፉ። እጅግ በጣም ደስ ብሎኛል ይህ የመጀመሪያ ጊዜ ነው በጣም ደስ ብሎኛል የእሳቸው ፖሊሲ ያስደስተኛል በትራምፕ አስተዳደር ዘመን ሁሉም ነገር ጥሩ ነበር ጦርነት አልነበረም ምጣኔ ሀብቱም ግሩም ነበር ድንበሩም ክፍት አልነበረም ቀደም ሲል የሰማችሁት ከምርጫ ተሳታፊዎች መካከል የተወሰኑትን ነው። በዝርዝሩን በአብይር ስታ ያደምጡታላችሁ። ከዚህ በተጨማሪም በአማራ ክልል ለስድስት ወራት እንዲቆይ የታወጀውና ሊጠናቀቅ ሀያ ቀናት ስለቀሩት የአስቸኳይ ጊዜ አዋጅ እንዲሁም ኮሚሽኑ ታጣቂዎች በምክክር እንዲሳተፉ የማድረግ ፍላጎት እንዳለው ስለማስታወቅ የተመለከቱና ሌሎች ዜናዎችን በምሽቱ ዝግጅቶቻችን ይዘናል። ሰላም ጤና ይስጥል እንደምን አምሽታችኋል? ተመልካቾቻችንና እንዲሁም አድማጮቻችን፣ አስማማየ ነሆነ ምሽቱን ሳስተናግዳችሁ አመሻለሁ እንዲሁም አለም ከተሰባሰቡ ዜናዎችን በተመለከተ አሉላ ማብሮኝ ከጎን ያለ እንዲሁም ብራን አይሉ ስርጭቱን ከስቱዲዮ ታቀናብርናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ ዌብሳይታችን አማሪክ ዶት ቪኦ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓትም አብረናችሁ እንቆያለን። እናንተም ከኛ ጋር አብራችሁ እንድትቆዩ እጋብዛለሁ። አሁን ከአለም ተሰባሰቡ ዜናዎች አሉላ ከበደ ይጠብቃቸዋል። ጤና ስጥልኝ፣ እንደምናመሻችው ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን፣ በኢትዮጵያ ከጦርነቱ ወቅት የተረፉ ፈንጂዎችን ለማምከን የሚረዳ ጥናት ሊካሄድ መሆኑ ተገለጠ። የዩናይት ስቴትስ ጦር ለሁቲ አማጽያን ሊላኩ የታቀዱ ጦር መሳሪያዎችን መያዙ ተዘገበ። ብሊንከን አገራቸው ለዩክሬን የምትሰጠውን ጠንካራ ድጋፍ ይቀጥላል አሉ። የሚሉት ይገኙበታል። አሁን ወደ ዝርዝሮቹን ዘልቃለን። በኢትዮጵያ ከጦርነቱ ወቅት የተረፉ ፈንጂዎችን ለማምከን የሚረዳ ጥናት ሊካሄድ መሆኑ ተገለጠ። በመላዋ ኢትዮጵያ የጦርነት አውድማ በነበሩ አካባቢዎች የተቀበሩ ፈንጂዎች፣ ያልፈነዱ የመድፍ ጥይቶችና ሌሎች ከጦርነት የተረፉ ተተኳሾች ዜጎች ላይ የድንገተኛ የሞት አደጋ እያስከተሉና ገበሬዎች ወደ ግብርና ስራቸውን እንዳይመለሱ እያደረጉ በመሆኑ የዳሰሳ ጥናት ሊካሄድ መሆኑን የአዲስ አበባው የዩናይትድ ስቴትስ ኤምባሲ አስታውቋል ለዝርዝሩ ስመኝሽ የቆየ። በመላው ኢትዮጵያ ከጦርነት የተረፉ ፈንጂዎች የሰዎችን ደህንነትና መተዳደሪያቸውን አደጋ ላይ እየጣሉ በመሆኑና ትጥቅ የማስፈታትና የቀድሞ ታጋዮችን ወደ ማህበረሰቡ የማዋሃድ ሂደት እያስተጓጎሉ በመሆኑ ያልፈነዱ የከባድ መሳሪያ ተተኳሾች መጠን ምን ያክል መሆኑን የሚለይ የዳሰሳ ጥናት ሊካሄድ መሆኑን በኢትዮጵያ የሚገኘው የአሜሪካ ኤምባሲ ያስታውቋል። ጥናቱ የሚካሄደው የኤምባሲው የደህንነት ክፍልና የዩናይትድ ስቴትስ መከላከያ ሚኒስቴር ከኢትዮጵያ ፈንጂ አምካኝ ጽሕፈት ቤት ጋር በሚያደርጉት ትብብር መሆኑን ኤምባሲው ያወጣው መግለጫ አመልክቷል። ከአሜሪካ መከላከያ ሚኒስቴር የሰብአዊ ፈንጅ ማምከን ማሰልጠኛ ማዕከል እንዲሁም ከአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያ ማስወገድ እና ቅነሳ ፕሮግራም የተጣጡ ባለሙያዎች ከኢትዮጵያ ባለሙያዎች ጋር በመሆን ከጥር ስድስት እስከ አስር ባለው የአንድ ሳምንት ጊዜ ጥናቱን እንደሚያካሂዱም ተገልጿል። በተጨማሪም ቡድኑ ትላንት ሰኞ ጥር ስድስት ሁለት ሺ አስራ ስድስት ዓመተ ምህረት ከኢትዮጵያ መከላከያ ሰራዊት ኃላፊዎች ጋር መወያየታቸውንና የኢትዮጵያ ፈንጂ አምካኝ ጽህፈት ቤት መጎብኘታቸውን ኤምባሲው ገልጿል። ከአሜሪካ የተውጣጡት ባለሙያዎች በኢትዮጵያ በሚኖራቸው ቆይታ የሚያደርጉት የዳሰሳ ጥናት በመላው ኢትዮጵያ ከጦርነት የተረፉ ያልፈነዱ ተተኳሾችን መጠን ለመለየት እንደሚረዳ የገለጸው የኤምባሲው መግለጫ፣ የጥናቱ የመጨረሻ ግብ ጉዳት በደረሰባቸው ክልሎች የሚኖሩ ሲቪሎችን ደህንነትና የእርሻ ምርታማነት ማሻሻል መሆኑን አመልክቷል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ በአብዛኞቹ የአይዋ ክፍለ ግዛት የሪፐብሊካን ተወካዮች ትራምፕ በተከሰሱባቸው ወንጀሎች ጥፋተኛ ሆነው ቢገኙ እንኳን አገር ለመምራት ፕሬዚዳንት ሆነው ለመመረጥም ብቁ ናቸው አሉ። ትላንት በዩናይት ስቴትሷ የአይዋ ክፍለ ግዛት የቅድመ ምርጫ የሪፐብሊካን እጩዎች ፉክክር አስተያየት ከሰጡ መራጮች መካከል ሁለት ሶስተኛው የሚሆኑቱ ዲሞክራቱ ፕሬዚዳንት ጆ ባይደን የ2020 ምርጫ በህጋዊ መንገድ አሸናፊ መሆናቸውን እንደማያምኑም ተናግረዋል። አድማጮች አድማጭ ተመልካቾቻችን በዚህ ላይ የተጠናቀረ ሰፊ ዘገባ በመጽሔ ክፍለ ጊዜ ይቀርባል። ብሊንከን አገራቸው ለዩክሬን የምትሰጠው ጠንካራ ድጋፍ እንደሚቀጥል ቃል ገቡ። የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ለዩክሬን ጠንካራና ዘላቂ ድጋፍ መስጠቷን እንደምትቀጥል ገልጠው የባይደን አስተዳደር ለዩክሬን ኃይሎች የሚሰጠውን ወታደራዊ ድጋፍ ለመቀጠል ያለውን ቁርጠኝነት ለዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ አረጋግጠውላቸዋል። ብሊንከን ይህን አስተያየት ያሰሙት ዛሬ ማክሰኞ በዳቮስ ስዊዘርላንድ በመካሄድ ላይ ከሚገኘው የዓለም ኢኮኖሚ ፎረም ትይዩ ከዘለንስኪ ጋር በተነጋገሩበት ወቅት ነው። አገራቸው ለዩክሬን ያላትን ድጋፍ የገለጸችው ኪየቭ ሩሲያ በመሠረተ ልማት አውታሮቿና በሰላማዊ ዜጎቿ ላይ እያደረሰ ያለውን ተደጋጋሚ ጥቃት እየተጋፈጠችበት ባለችበት ወቅት መሆኑንም የዩናይትድ ስቴትሱ ከፍተኛ ዲፕሎማት አክለው ገልጠዋል እናም በየቀኑ እያየን ነው ያሉት ብሊንከን ይሁን እንጂ የዩክሬንን ሕዝብ አስደናቂ ቆራጥነትና የመቋቋም ችሎታ እንዲሁም የጸጥታ ኃይላችሁን ድፍረትና የመመከት ብቃት እያየን ነው ብለዋል ብሊንከን። ዘለንስኪ በበኩላቸው ኃይሎቻቸው የዩክሬንን ከሩሲያ የሚሳይልና የሰው አልባ አውሮፕላን ጥቃት በመከላከሉ ረገድ ወሳኝ የሆኑትን የአየር መከላከያ መሳሪያዎች ጨምሮ የዩናይትድ ስቴትስ ለሀገራቸው እየሰጠች ስላለው ድጋፍ አመስግነዋል። በተያያዘም ዘለንስኪና ሌሎች የዩክሬን ባለስልጣናት የሀገራቸውን የአየር መከላከያ ይበልጥ ለማጠናከር በያዙት ጥረት እንዲያግዟቸው ዩናይትድ ስቴትስና የአውሮፓ አጋሮቻቸውን ተማጽነዋል። በተያያዘ የባይደን አስተዳደር ለእስራኤል ከሚሰጠው ድጋፍና ለዩናይት ስቴትስ ድንበር ደህንነት ጥበቃ ከሚያውለው የገንዘብ ወጪ ጋር በአስር ቢሊዮኖች የሚሰላ አዲስ የእርዳታ ገንዘብ እንዲፈቀድ የዩናይት ስቴትስን ምክር ቤት ጠይቋል። ሆኖም ውጥኑ ከዩናይት ስቴትስ የድንበር ደህንነት ጥበቃ ጋር በተያያዘ ሌሎች ተጨማሪ እርምጃዎች እንዲወሰዱ ከሚጠይቁ አንዳንድ የሪፐብሊካን የምክር ቤት አባላት በኩል ተቃውሞ ስለገጠመው እስካሁን ሊሳካ አልቻለም። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የዩናይት ስቴትስ ጦር ለሁቲ አማጽያ ሊላኩ የታቀዱ ጦር መሳሪያዎችን ያዘ። የዩናይት ስቴትስ የባህር ኃይል ኢራን ሰር የሆኑ ሚሳይሎችና ሌሎች የጦር መሳሪያ ክፍሎች የተካተቱበት ለየመኑ ሁቲ አማጽያ ሊላክ የታቀደ ወታደራዊ ቁሳቁስ በቁጥጥር ስር መዋሉን አመልክተዋል። በዚያ ባለፈው ሳምንት በተደረገ ወታደራዊ አሰሳ ወቅት ሁለት የባህር ኃይሉ ልዩ ኮማንዶ አባላት የደረሱበት ያለመታወቁም ተገልጧል። የዩናይት ስቴትስ ወታደራዊ መግለጫ በዛሬው ዕለት ይፋ እንዳደረገው ይህ የዩናይት ስቴትስ ባህር ኃይልና አጋሮቹ በቁጥጥር ስር የዋሉት ወታደራዊ ቁሳቁስ በቀይ ባህር ላይ በሚተላለፉ መርከቦች ተከታታይ ጥቃት በመሰንዘር በዓለም አቀፍ የንግድ እንቅስቃሴዎች ላይ አደጋ ለደቀኑት የህውጢ አማጽያን ለማድረስ ታቅደው ከተያዙ የጦር መሳሪያ ጭነቶች የቅርብ ጊዜው ነው። አማጽያኑ እስራኤል በጋዛ ሰርጥ በሐማስ ላይ በከፈተችው ጦርነት ላይም አደን ከአደን ባህረ ሰላጤ የሚነሱ ተመሳሳይ ጥቃቶችን መሰንዘራቸውም ይታወቃል። ይህ በእንዲህ እንዳለ ቀይ ባህር ላይ ከአማጽያኑ የፈጸሙት ሳይሆን አይቀርም የተባለ አዲስ ጥቃት መጠነኛ አደጋ ማድረሱን፣ ነገር ግን የመቁሰል ወይም የህይወት አደጋ የደረሰበት ያለመኖሩን ባለስልጣናቱ ጨምረው ገልጠዋል። የዩናይትድ ስቴትስ ጦር ሰራዊት እርዳታ ሰጪ ሄሊኮፕተሮችን በጃፓን ሊያሰማራ መሆኑ ተገለጠ። የዩናይት ስቴትስ በጃፓን ምዕራባዊ ባህር ዳርቻ በሚገኘው የኖቶ ባህረ ገብ መሬት በደረሰው ርዕደ መሬት ሳቢያ ከተቀረው የሀገሪቱ ክፍል ተቆርጦ የቀሩትን የአካባቢው ነዋሪዎች ለመድረስ ሁለት ወታደራዊ ሄሊኮፕተሮችን እንደምታሰማራ በቶኪዮ የዩናይት ስቴትስ አምባሳደር ዛሬ አስታወቁ። አምባሳደር ራም ኢማኑኤል ቀደም ሲል ትዊተር ይባል በነበረው የማህበራዊ ሚዲያ መድረክ ኤክስ አማካኝነት ባስተላለፉት መልእክት እንዳስረዱት ዩናይትድ ስቴትስ የምታሰማራቸው ሁለቱ ብላክ ሃክ ሄሊኮፕተሮች አስፈላጊ የእርዳታ ቁሳቁሶችንና ሰራተኞችን በማጓጓዝ በአደጋዊ የተጎዱ ወገኖችን ለመርዳት ከአካባቢው የተሰማሩትን የጃፓን የጦር መርከቦች ያግዛሉ ብለዋል። በተያያዘ የጃፓኑ መከላከያ ሚኒስትር ሚኖሩ ኪሃራ ለጋዜጠኞች ሲናገሩ ለረድኤት ስራ የሚሰማሩ የዩናይትድ ስቴትስ አውሮፕላኖች በነገው ዕለት ስራ ይጀምራሉ ብለዋል። ዩናይትድ ስቴትስ እርዳታ በቀጣዩ ቀናት ውስጥም ከዚህም ሊሰፋ እንደሚችል ተመልክቷል። ከ220 በላይ ሰዎች የገደለው በሺዎች የሚቆጠሩ መኖሪያ ቤቶችና እንዲሁም የኤሌክትሪክ አቅርቦትን ጨምሮ በርካታ መሰረተ ልማቶችን ያወደመው በአውሮፓውያኑ አዲስ ዓመት የመጀመሪያ ቀን የደረሰው አደገኛ ርዕደ መሬት በአደጋው የተመታውን ባህረ ገብ መሬት ከተቀረው የጃፓን ክፍል ጋር የሚያገናኙ አውራ ጎዳናዎችን ከማፈራረሱን ባሻገር ለአደጋ የተጋለጡ ሰዎችን በባህር ማጓጓዝም አዳጋች ያደረገ መሆኑ ይታወቃል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። አሉላ ከበደን ከዓለም ዙሪያ ለተሰባሰቡ ዜናዎቹ በጣም አመሰግናለው። አድማጮቻችንና ተመልካቾቻችን በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ላይ ከዋሽንግተን ዲሲ እየተላለፈላቸው የሚገኘውን የዛሬ የማክሰኞ ጥር 7 2016 ዓ ም ዝግጅታችን ነው የተከታተላቸው የምትገኙት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና ማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያው ማብሮናሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ቻላችሁ። አሁን ወደ እለቱ አብይ ዜናዎች እናልፋለን። ትናንት ሰኞ ምሽት የዩናይትድ ስቴትስ አዮዋ ክፍለ ግዛት ሪፐብሊካኖች አዮዋ ኮከስ ተብለው በሚታወቁት ዝግጅቶች ተሰብስበው ከሰጡት ድምፅ የቀድሞው ፕሬዚዳንት ዶናልድ ትራምፕ ከ50 በመቶ የሚበልጠውን አግኝተው ተፎካካሪዎቻቸውን በከፍተኛ ብልጫ በማሸነፍ አጠናቀቁ። የአሜሪካ ድምፁን ኬን ፋራቦ ከአይዋ ዴሞይን ከተማ ባጠናቀረው ዘገባ እንዳለው እንደ አውሮፓውያን አቆጣጠር በ2016 ዓ ም የአይዋ የፕሬዝዳንታዊ እጩ ድጋፍ መስጫ ስብሰባ ከምንጊዜውም ቁጥር የበዛ ተሳታፊ እንደታየበት አስታውሶ፣ ዘንድሮ ግን ክፍለ ግዛቷ ላይ የወረደው አደገኛ ቅዝቃዜ የተሳታፊውን ቁጥር ዝቅ አድርጎታል ብሏል። ዘገባውን ቆንጅታ እየታቀርብናለች ከባዱ ቅዝቃዜ ሳር ካሙርን ከቀድሞ ፕሬዚደንት ዶናልድ ትራምፕ ያመቱ የመጨረሻ የአዮዋ ክፍለ ግዛት የምረጡኝ ዘመቻ ስብሰባዎችም ይሁን ከትናንት ምሽቱ የአዮዋ የእጩ መረጣ ስብሰባ አዮዋ ኮከስ አላስቀራቸውም። እጅግ በጣም ደስ ብሎኛል። ይህ የመጀመሪያ ጊዜ ነው። በጣም ደስ ብሎኛል። የኢንዲያኖላዋ ከተማ ነዋሪዋ ከቼክ ሪፐብሊክ የመጡ ሲሆኑ በአዮዋ የእጩ መረጣ ስብሰባ ሲካፈሉ የመጀመሪያ ጊዜያቸው እንደመሆኑ ሂደቱን ጊዜያቸውን ወስደው ሲያጠኑ እንደነበረ ገልጸዋል። የሚደግፉትም ሚስተር ትራምፕን መሆኑን አመልክተዋል። የእሳቸው ፖሊሲ ያስደስተኛል። በትራምፕ አስተዳደር ዘመን ሁሉም ነገር ጥሩ ነበር። ጦርነት አልነበረም። ምጣኔ ሀብቱም ግሩም ነበር። ድንበሩም ክፍት አልነበረም። እኔን የድንበሩ ጉዳይ በጣም ያሳስበኛል። የድምፅ ውጤቱ መነገሩን ተከትሎ የቀድሞ ፕሬዚደንት ደጋፊዎቻቸውን አመስግነዋል። የሚስተር ትራምፕ የምረጡ እንቅስቀሳ የሳባቸው የአይዋ ደጋፊዎቻቸው ታዲያ ብርቱ ቅዝቃዜና በረዶው ሳይበግራቸው ወጥተው ድምፃቸውን የሰጧቸው ሲሆን በሪፐብሊካን ፓርቲው ታሪክ ተፎካካሪዎቻቸውን በከፍተኛ ድምፅ ከመሩ ፕሬዚደንታዊ እጩዎች መካከል ለመሆን በቅተዋል። ጃን ጉድ የአንኮኒ ከተማ መራጭ ናቸው። በኒያስቲያ የትደህና ብዛት ያለው ሕዝብ ወጥቷል። ጃን ደሞይን ከተማ አቅራቢያ ባለችው ከተማቸው በሚገኝ ትምህርት ቤት የስፖርት አዳራሽ ውስጥ ተገኝተው ነው ድምፃቸውን የሰጡት። በጣም ቁርጥ አድርገው ያሰቡትን ሰዎች መምጣታቸው እንደማይቀር እኔም ተሰምቶኛል። እኔም የማውቃቸው በእድሜ ገፋ ያሉ አንዳንድ ሰዎች አሉ። እነሱ ከቤት አለመውጣቱም መርጠዋል። ወደዚህ ስንመጣ መንገዱ በጣም ያንሸራትት ነበር። ድምጻቸውን የሰጡት ለፍሎሪዳ አገረ ገዢ ሮን ደሳንተስ ሲሆን ደሳንተስ ከጃን ጋር ከተሰባሰቡት መራጮች ድምፅ መካከል አብዛኛውን አግኝተዋል። በምናምንባቸው ጉዳዮች ላይ ለመወያየት ነው የተሰባሰብነው። ለእኔ ደሳንቲስን የሚስማሙኝ ይመስሉኛል። ትራምፕንም አሁንም አደንቃቸዋለሁ። የሰሩትን ስራና ስራቸውን ያከናወኑበትን መንገድ አደንቃለሁ። በጊዜው ያከናወኑትን ማለት ነው። እንዳለመታደል ሆነና ትርምሱ አለቃቸዋል። ሮንድ ሳንተስ የቀድሞዋ የዩናይትድ ስቴትስ የተባበሩት መንግሥታት ድርጅት አምባሳደር ኒኪ ሄሊን በጥቂት ድምፅ ብልጫ አሸንፈው ዶናልድ ትራምፕን በሁለተኝነት ተከትለዋል። የትናንቱን የአዮዋ ምርጫ በአራተኝነት ያጠናቀቁት ሌላው እጩ ቪቬክ ራማስዋሚ ከውድድሩ ወጥተው ድጋፋቸውን ለሚስተር ትራምፕ ሰጥተዋል። የአዮዋ ሪፐብሊካኖች ከሰጡት ድምፅ ከሁሉም እጅግ አናሳውን ያገኙት በየምረጡኝ ዘመቻዎቻቸው ዶናልድ ትራምፕን ከመተቸት ወደኋላ ያላሉት የቀድሞ የአርካንሳ ክፍለ ግዛት አገረ ገዢ ኤሳ ሃቺንሰን ናቸው። ታላቁን የአዮዋ ሕዝብ ለማመስገን እንፈልጋለን። አመሰግናችኋለሁ። ሁላችሁንም እወዳችኋለሁ። ሰዎች እንግዲህ እውነቱ ፍርጥ ተደርጎ ሲነገራቸው አይወዱም። በአንድ ጉዳይ ላይ የራሳቸው አመለካከት ይኖራቸዋል። ያን አመለካከት የሚቃወም ነገር ከተናገርክ አትወደድም፣ የድጋፍ ነጥብህም ትንሽ ያዘቀዝቃል። እኔ በበኩሌ በትክክለኛው መንገድ በጨዋ ሰው አነጋገር የማምንበትን ተናግሬ ያለሁ ብዬ እተማመናለሁ። መጨረሻ ላይ ትልቁ ቁም ነገርም እሱ ነው። በወትሮው አዮዋ ላይ ዲሞክራቶችም ሪፐብሊካኖችም ተሰብስበው ለሚፈልጉት ፕሬዚደንታዊ እጩ ድምፅ ይሰጣሉ። ዘንድሮ ዲሞክራቶች በአካል ሳይሆን በደብዳቤ ድምፃቸውን የላኩ ሲሆን የሚጠበቀውም የድጋፍ ድምፁን የሚያገኙት ፕሬዝደንት ጆ ባይደን እንደሚሆኑ ነው። ዲሞክራቶቹ በሚቀጥለው የካቲት ደቡብ ካሮላይና ላይ ለሚካሄደው ቅድመ ምርጫ ትልቅ ትኩረት ሰጥተዋል። አይዋና ኒውሃምሽር በህዝብ ብዛትም ሆነ በብዝሃነት ስብጥራቸው ግዙፍ ባለመሆናቸው በፕሬዝደንታዊ እጩ መረጣ ትልቅ ሚና አይኖራቸውም የሚል ትችት አለ። ሪፐብሊከኑ የቀድሞ የአዮዋ አገረጋዢ ቴሪ ብራንስታድ ግን በዚህ አይስማሙም። ባለን የምርጫ ስርዓት በአያዋ የፓርቲዎቹ አባላት ፕሬዚዳንታዊ ውጭውን ለመምረጥ የሚያደርጉት ውይይትና ድምፅ አሰጣጥ ወይም የአይዋ ኮከስ የሚባለው ይካሄድና ከዚያም በኋላ የኒውሃምሽር ቅድመ ምርጫ ይከተላል። ስለዚህም የአይዋና የኒው የኒውሃምሽር ህዝብ ቀጣዩ የአገሪቱ መሪ ማን እንደሚሆን በመጠቆም ረገድ የሚጫወተው ትልቅ ሚና አለ ማለት ነው። ከዚህ በኋላ እንግዲህ የሪፐብሊካን ፓርቲ ዕጩ ለመሆን ተፎካካሪዎቹ የሚያደርጉት ዘመቻ ወደ ኒው ሃምፕሽር ክፍለ ግዛት ያመራል። በኒው ሃምፕሽር እንደ አውሮፓውያን አቆጣጠር ጥር 23 ልክ የዛሬ ሳምንት ማክሰኞ፣ የመጀመሪያው ቅድመ ምርጫ ይካሄዳል። ከአዮዋ የተሻለ የአየር ሁኔታ እንደሚኖራትና በርከት ያለ መራጭም እንደሚወጣ ነው የሚጠበቀው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የምሽቱን ዘገባችን ነው። ቀደም ሲ ተከታተላችሁት የዕለቱን አብይረስ ነበር። አሁን የትንታኔ መጽሔት ይቀጥላል። በአማራ ክልል ለስድስት ወራት እንዲቆይ የታወጀውና ሊጠናቀቅ ሀያ ቀናት የቀሩት የአስቸኳይ ጊዜ አዋጅ ማኅበራዊና ኢኮኖሚያዊ ተጽዕኖ እንዳሳረፈባቸው የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናገሩ። ክልሉ በአዋጅ ስር ቢቆይም ግጭትን በማስቆም በኩል የታሰበውን ለውጥ ማምጣት እንዳልቻለም ነዋሪዎቹ ገልጸዋል። በሌላ በኩል ኮማንድ ፖስቱና የክልሉ መንግስት በተለያዩ ከተሞች የሚያደርጓቸውና በአገር ውስጥ መገናኛ ብዙሀን በሚተላልፉ ውይይቶች ላይ ክልሉ ወደ ሰላማዊ እንቅስቃሴ መመለሱ እየተገለጸ ይገኛል። ነዋሪዎቹ በሰነዘሯቸው ቅሬታዎች ላይ ከክልሉም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በአሜሪካ ድምፅ ዘጋቢዎች የተሰናዳውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል። የአሜሪካ ድምፅ በመጠናቀቅ ላይ ያለውን የአስቸኳይ ጊዜ አዋጅ በተመለከተ አስተያየታቸውን የጠየቃቸው የባህር ዳር፣ ጎንደርና ደብረ ማርቆስ ከተማ ነዋሪዎች ክልሉ ላለፉት አምስት ወራት በአስቸኳይ ጊዜ አዋጅ ስር መቆየቱ ለማኅበራዊና ኢኮኖሚያዊ ችግር እንደዳረጋቸው ተናግረዋል። ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹት አንድ የባህር ዳር ከተማ ነዋሪ አዋጁ ከጥቅሙ ይልቅ ጉዳቱ እንዳመዘነባቸው ገልጸዋል። ይህም ማለቴ የአስቸኳይ ጊዜ አዋጁ በመሆኑ ሰዎች ሰላም በሆኑ አካባቢዎችም ሰላም ያልሆኑ አካባቢዎች ላይ የተንቀሳቅሰው መስራት የሚችሉት ሰዎች አሉ። ለምሳሌ ባህር ዳር እየተወሰነ አካባቢ ኤክስፔሪየንስ አድርጌ ነበር። ሰዎች የሆነ ሰዓት ሲደርስ አስቸኳይ ጊዜ አዋጅ ያለበት ሰዓት ሲደርስ ሁሉም ወደ ጎረው መሩጥ ነው የሚገባው። መኪኖቹን ሰዎች ምሩጫ ነው በቃ፣ በዛ ጊዜ ውስጥ ላለመገኘት ነው። ሁሉም መስራት እየፈለገ መንቀሳቀስ እየፈለገ እንዳይንቀሳቀስ ገደብ ነው ህጣለበት ያ ደግሞ ሰው ተንቀሳቅሰው እንዳይሰራ ሾቱን ማንቀሳቀስ መለወጥ እንዳይችል እያደረገው ነበር ይመስለኛል። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተከሰተውን የትጥቅ ግጭት ተከትሎ ክልሉን ለማረጋጋት በሚል ከሐምሌ ጀምሮ ክልሉ በአስቸኳይ ጊዜያዊ ስር እንዲተዳደር መደረጉ ይታወሳል። አዋጁን ተከትሎ ከወጡ ክልከላዎች ውስጥ የሰዓት እላፊ፣ እንቅስቃሴ ገደብና የኢንተርኔት መቋረጥ ዋነኞቹ ተጠቃሾች ናቸው። የባህር ዳር ከተማ ነዋሪው ቀለል ብሎ የነበረው የዕለት ተዕለት እንቅስቃሴ በኢንተርኔት መቋረጥ ምክንያት መታወኩን ተናግረዋል። አሁን ግን ምን መጣ? ተመልሰን ወደ ድንጋይ ዘመን ተመልሰን የገባ ነው የሚመስለው። ስራ መስራት በኢንተርኔት አልተቻለም። ቤተሰብን፣ ጓደኛ፣ ሌሎች ሰዎችን ማግኘት ኮሚኒኬት ማድረግ አልተቻለም። ሙሉ በሙሉ ማለት የሚቻል መልኩ ኢንተርኔት ላይ ዲፔንዳንት የነበሩ ሰዎች አሉ ለአምስት ወራት ከኢንተርኔት መቆም ማለት እነዚህ ሰዎች ላይ ምን ያክል ኢፌክት እንደሚያመጣ እንግዲህ ማየት እንችላለን። ይሄ ነገር ትኬታማ ነው ወይም ደግሞ ሰላም አልጥሷል ብዬ አላስብም። እንቅስቃሴ ገደቡ ኖረም አልኖረም የሆነ የሆነ ጊዜ ላይ ከተማ ላይ ተኩስ መስማታችን አልቀረም፣ የሆኑ ፍንዳታዎች መኖራቸው አልቀረም። ጥያቄ አልተመለሰልኝም ብሎ ያሰበ ሰው ኢንተርኔት ስላቋረጥሽበት ወይም ደግሞ እንቅስቃሴ ገደብ ስላደረግሽበት ነገሩን የሚያቆም አይደለም። ወደ አን ንስ ብለዋል ወይ ሙ አድርጓል ተነስተዋል የምናያቸው ነገሮች ናቸው። ኢንተርኔት ከተቋረጠ በኋላ የተለያዩ አይነት ነገሮችን እያየን ነው። ጦርነት ብሎ ዘገባዎችን እያየን ነው። የአስቸኳይ ጊዜ አዋጅ ከተደረገ በኋላ ብዙ አይነት እንቅስቃሴዎችን በቀንም በማታም ብዙ ነገሮችን እያየን ነው፣ እየሰማንም ነው። እነዚህ ነገሮች አያቶቻችን፣ ቤተሰቦቻችን የነገሩን የነበሩ የመገናኛ ዘዴዎችን ከሆነ ሀገር የሆነ ሀገር በእግር ሄዶ መገናኘት በእግር ሄዶ መልክት መለዋወጥ ያን ያክል ድረስ ሂዷል። ሰው የአስቸኳይ ጊዜ አዋጁን አፈጻጸም እየተከታተለ የሚገመግመው በክልሉ የተቋቋመው ኮማንድ ፖስት በክልሉ መጥተዋል ባለው አንጻራዊ ሰላም የሰዓት እላፊ ገደቦችን ማሻሻሉን ከወራት በፊት መግለጹ ይታወሳል። ሌላው ስማቸው በተመሳሳይ ምክንያት እንዳይጠቀስ የጠየቁት የጎንደር ከተማ ነዋሪ አዋጁ የክልሉን ጸጥታ በማሻሻል በኩል ያመጣው መሰረታዊ ለውጥ እንደሌለ ተናግረዋል። ሰላም አመጧል የሚለውን ስናይ ተጨባጭና ነባሪያዊ ሁኔታው እንደዛ አይደለም ምናልባት አሁን ከተሞች ላይ በተሻለ ሁኔታ የጸጥታ መዋቅሩ የመንግስት ኃይል ሊንቀሳቀስ ይችል ይሆናል እንጂ እንደ ማህበረሰብ ግን ስናየው ኢንተርኔት መዘጋቱ ሰው የማህበራዊ ኑሮ ላይ ከፍተኛ ጫና ፈጥሯል። በነገራችን ላይ እኛውን አልተገለዘብነው ነው እንጂ በርካታ ተማሪዎች ኢንተርኔት በመዘጋቱ ምክንያት የውጭ ድል እያጡ ነው። ትምህርታቸውን መቀጠል እየቸሩ መረጃ እያለፋቸው አሁን ያለ ነው በጣም ኢንተርኔት የሚያስፈልግበት እጅግ ዘመናዊ በሆነ ዓለም ውስጥ ነው ያለ ነው እና ኢንተርኔት በእያንዳንዱ ደቂቃ፣ በእያንዳንዱ ሰከንድ ይጠቀማል ሰው። ያን ማጣት ማለት ደግሞ በሰው የኢኮኖሚ ላይ ከፍተኛ ጉዳት አሉ እና የኢኮኖሚ ጫና አስከትሏል። በሰው ዘንድ የአስቸኳይ ጊዜ አዋጅ ማለት በመሰረቱ መደበኛ ሕጎች የማይሰሩበት ነው። በርካታ ጎች የሚጣሱበት ነው። ሰዎች አላግባብ እያያዛሉ፣ ይደበደባሉ፣ የሰው መጽት ይደርስባቸዋል። ሌላም ነገር እንደዚህ አይነት ነገሮች ናቸው። አሁን ህዝቡ ላይ እየደረሱ ያሉ በተጨባጭ ማለት ነው። በሰጥቆን ኑሮውን እየገፋ ያለ ማለት ነው በዋናነት እና ለውጥ አመጧል የሚለው አስቸኳይ ጊዜ አዋጁ ለህዝቡ በጣም አደጋ ነው የሚል እምነት ያለኝ በግሌ ማለት ነው። እንደዛም ነው ያለው ነባር ሁኔታ ም እንደዛ ነው። አስቸኳይ ጊዜ አዋጅ አሁን ለእኛ ወጥተን መግባት ሰርተን መኖር አልተቻለም። በሌላ በኩል ኮማንድ ፖስቱና የክልሉ መንግስት በተለያዩ ከተሞች የሚያደርጓቸውና በሀገር ውስጥ መገናኛ ብዙሀን በሚተላለፉ ውይይቶች ላይ ክልሉ ወደ ሰላማዊ እንቅስቃሴ መመለሱን እየገለጹ ይገኛል። የደብረ ማርቆስ ከተማ ነዋሪ መሆናቸውንና ስማቸው እንዳይጠቀስ የጠየቁን አንድ ግለሰብ ግን የተጣለው አስቸኳይ ጊዜ አዋጅ ክልሉን ወደ ቀደመ ሰላሙ አልመለሰውም ባይ ናቸው። በህብረት ያለው ኢኮኖሚያዊ እና ማህበራዊ እንቅስቃሴ በጣም እየተዳከመ የሄደውበት ህጣ ነው ያለው። ገበያ ላይ ብትሄጅ በማህበራዊ ዘርፉ ከቀን ወደ ቀን እየጨመረ እየናረ ነው የሄደ። ህብረተሰቡ የራሱን የእለት ቢወጣ እንኳ ለመጠቀም አልቻለም። አንደኛ ከአቅም ጉዳይ፣ ሁለተኛ ደግሞ የኑሮ ሁኔታ የገበያውን ነገር እያደገ ነው የሄደ። ስለዚህ እጅግ በጣም የከፋ ሁኔታ ላይ ነው የሚገኘው ማህበረሰቡ። ለማስተቻ ጊዜ አዋጁ ሁኔታውን ለመቆጣጠር ደህንነቱን ለመጠበቅ የህብረተሰቡ ማህበራዊ ወቅት በሚገባ እንዲወጣ ያለ ስጋት ህዝቡ ወጥቶ ስራ ሰርቶ እንዲመለስ ለማድረግ አስቸኳይ ጊዜ አዋጁ የወሰደው ነገር የለም። እንዲሁም አሁን ደም ደግሞ በተለያዩ ቦታዎች ላይ አጃጆችንም እያሳዩ መንገደኛውን እንዲሁም ፍተሻ በጣም አጠናክሮ ነበረ። ሰሞኑን በተለይ በዚህ በስብሰባ ወቅት ይሰጣ ያሉ እየሰበሰቡ ሁሉ እየጠየቁ ከባጃጅ ውስጥ ያስወጡ ሁሉ ይፈትሹ ነበር እና የጠጣው ሁኔታ እንዲህ እየተጠናከረ ያለ እጅግ በጣም ከፋ ሁኔታ ላይ እየደረሰበት ሁኔታ እንጂ ነገ ከነገ ወዲያ ጠጣው ተስተካክሏል ተብሎ ሰላሙ ይመጣል የሚል ነዋሪዎቹ በሰነዘሯቸው ቅሬታዎች ላይ ከክልሉም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ሰብዓዊ መብት ኮሚሽን ባለፈው ጥቅምት ወር 2016 ዓም ምት ባወጣው ሪፖርት በመንግስትና በሲቪል ተቋማት ላይ የትጥቅ ግጭቱ ጉዳት ማድረሱን ጠቅሶ ነበር። የተለያዩ አምራች አካባቢዎች ምርት ማቋረጣቸው፣ እንዲሁም በእንቅስቃሴ ገደብና የሰዓት ላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደመወዝ ክፍያ በመቋረጡና ተያያዥ ጉዳዮች ነዋሪዎች ለማኅበራዊና ኢኮኖሚያዊ ቀውስ መዳረጋቸውንም ኮሚሽኑ ገልጿል። ኮሚሽኑ ግጭቶችን በዘላቂነት ለመፍታት ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ በብርቱ ማሳሰቡ ይታወሳል። ኢትዮጵያ ውስጥ የሚንቀሳቀሱት ፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች በምክክር ሂደቱ እንዲሳተፉ የማድረግ ፍላጎት እንዳለው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ አስታወቀ። አስተያየታቸውን ለአሜሪካ ድምፅ የሰጡት ኮሚሽነር መስፍን አርያ የታጣቂ ቡድኖች የደኅንነት ሁኔታ ተጠብቆ ከኢትዮጵያ መንግስት ተወካዮች ጋር እንዲወያዩ ለማድረግ ኮሚሽኑ ዝግጁ መሆኑን ተናግረዋል። በጸጥታ ችግር ምክንያት በተለያዩ የኦሮሚያ ክልል ከተሞች ውይይት ማካሄድ እንዳልቻለ የገለጸው ኮሚሽኑ ዛሬ ግን ተሳክቶለት በሻሸመኔ ከተማ ውይይት ማካሄዱን አስታውቋል። ዮናታን ዘብዴዎስ ከሻሸመኔ ያደረሰን ዘገባ እንደሚከተለው ይቀርባል። ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖች በምክክር መድረኩ እንዲሳተፉ ከዚህ ቀደም ጥሪ መደረጉን ያስታውሱት የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እስካሁን ከኮሚሽኑ ጋራም የተወያየ ቡድን እንደሌለ ተናግሯል። የትጥቅ ትግል ላይ ያሉ ወገኖቻችን አሉ። ስለዚህ በየጊዜው እድል ባገኘን ቁጥር ለነሱም ጥሪ እናደርጋለን። ጥሪያችን ወደ ትጥቅ ወይም ወደ ትግል የገባችሁበት ላለፉት አምስት ዓመት የነበረውን ሂደትን የማቃለሁ እና በምክንያት ነው አጀንዳዎች ይኖሯቸዋልና ስለዚህ እነኝን አጀንዳዎች ወደ ጠረጴዛ ዙሪያ ይምጡና እናንተም ህዝብን ተወያይታችሁ ወደ መፍትሄው ወደ መግባባቱ መምጣት ይሻላል። መግባባት ላይ በማንደርስባቸው ላይ ከነ አለመግባባታችን ተግባብተን መቀጠል እንችላለን። ምክንያቱም እነኛ ያላግባቡን ነገሮች ደግሞ አንድም በሂደት ይፈታሉ፣ አለበለዚያ ህዝባችን በተለያየ መካኒዝም ወይም ዘዴ ሊፈታቸው ይችላል። የምክክር ተሳታፊዎችን ለመለየት በሚያስችለውና ዛሬ ጥር 7 ቀን 2016 ዓ ም በሻሸመኔ ከተማ ላይ በተጀመረ ውይይት ላይ የተገኙት ፕሮፌሰር መስፍን አርያም ማንኛውም አማራጭ በመጠቀም ታጣቂዎችን ለማነጋገር እና ተሳታፊ ለማድረግ ዝግጁ መሆናቸውን ማስታውቀዋል። ከራዎች በየጊዜው እናደርጋለን። በምሁራን በኩል ለመድረስ እንሞክራለን። የኦሮሚያ ምሁራን፣ የአማራ ምሁራን በየጊዜው ለማግኘት እንሞክራለን። መልእክቶቻችን መቼም እንግዲህ ህዝብ ውስጥ ያለ ነገር እስከሆነ ድረስ እንዲደርሷቸው ለማድረግ እንሞክራለን። በሀገር ሽማግሌዎች በኩል እንሞክራለን። በአባ ገዳዎች በኩል እንሞክራለን። በወጣቶች በኩል የምንችለው እንሞክራለን። በቀጥታ ታጣቂዎቹን እስካሁን ድረስ አላገኘንም። ይህንን ግን ድሉ እንዳለን ይገባናል። ካስፈለገ በሀገር ውስጥ ከዛ ውጭም ጭምር ለነሱም ደህንነት በተጠበቀ መልኩ ይሄ ፈረንጆች ሴፍ ፓሴጅ የሚሉት አለ። እሱንም ባካተተ መልኩ ውጭ ድረስ ሄደን የማናነጋግርበት ምክንያት እንደሌለ አዋጁ ላይ አለ። አዋጁ ይህንን ዳያሎግ ይህን የምክክር ሂደት ለማሳለጥ ወይም ደግሞ የተሳካ እንዲሆን ለማድረግ ማንኛውንም መንገድ ምክክር ኮሚሽኑ መከተል ይችላል የሚል አንድ አንቀጽ አለ እና ያንን አንቀጽ በመጠቀም ይህንን ሁሉ መስራት እንደምንችል ይገባናል። ለምሳሌ ምዕራብ ኢትዮጵያ፣ ቤንሻንጉል ጉሙዝ ውስጥ ታጣቂዎችን ከኛ ጋር እንዲሰሩ አድርገናል። ያው ትጥቃቸውን አስቀምጠው ስለገቡ መጥተው እኛን ጠይቀውን እኛ መሳሪያችን አስቀምጠናል ከአካባቢው መንግስትም ጋር ስምምነት ላይ ደርሰናል። ነገር ግን በምርጫ ቦርድ እንደገና አልተመዘገብንም ወይም ለመመዝገብ ጠይቀናል። ስለዚህ መሳተፍ እንችላለን ነው? አዎ፣ የስ አዎ፣ መግባት ትችላላችሁ። የምርጫ ቦርዱ ምዝገባ በኋላ ይመጣል፣ ህጋዊነቱ። እስከዚያው ድረስ ግን የሰላም ስራ እስከሆነ ድረስ ግቡ በሚል ፍቃዱን ሰተናቸው አብረን የሰሩ ነው። ቤኒሻንጉል ጉሙዝ እና ጋምቤላ ለምሳሌ ለዚህ ጥሩ ምሳሌዎች ናቸው። ኮሚሽኑ በጸጥታ ችግር ምክንያት በተለያዩ የኦሮሚያ ክልል ከተሞች ውይይት ማካሄድ እንዳልቻለ ገልጾም፣ ዛሬ ግን ተሳክቶለት በ በሻሸመኔ ከተማ ማካሄዱን ማስታውቀዋል በአዳማና በጅማ ከተሞች ባደረጓቸው ተመሳሳይ ውይይቶች በኦሮሚያ ክልል የሚገኙ የሁሉንም ዞን ተወካዮችን ማግኘታቸውን አሁንም ግን የከፋ የጸጥታ ችግር ባሉባቸው ወረዳዎች የሚገኙ የህብረተሰብ ክፍል ተወካዮችን አለማግኘታቸውን ማስታውቀዋል ሰባት ዞኖችን መድረስ አልቻልንም ነበረ በኋላ ግን ሰባቱንም ዞኖች አመራር ማግኘት ችለናል እንዳልኩ በአሁኑ ሰዓት ደግሞ ከየቦታው የመጡ ህዝቦችና ተሳታፊዎች አሉ እና እነሱ እዚህ በሚመጡበት ጊዜ እዛ ያለውንም ትግል አጣጥለው አይደለም የሚመጡት። ግን ያው ሰላም ለሁላችንም ስለሚያስፈልግ እዛም ያሉት ልጆቻቸው ናቸው ከዛ ውጭም ያሉት ልጆቻቸው ናቸውና ስለዚህ በሚመለሱበት ጊዜ እንግዲህ ይህንን የሰላም ዘንባባም ጭምር ይዘው ይሄዳሉ። የተነሱትንም ጥያቄዎች እነሱም በአጀንዳ መልክ ያካትታሉ በሚል ተስፋ ነውና በዛሬው ውይይት ላይ ከኦሮሚያ ክልል ቦረና ዞን ድሬ ወረዳ መጋ ከተማ የመጡት ቀስ አብርሃም ግርማም በውይይቱ ላይ ከተገኙት ውስጥ አንዱ ናቸው። አገራዊ ምክክር በአሁኑ ሰዓት መደረጉ እንደ እውነቱ ከሆነ እጅግ በጣም አስፈላጊም ነው። ምክንያቱም አገር ታም አለች፣ አገር እየታወከች ነው። ለታመመች አገርና ለታወከች አገር ደግሞ መድኃኒት ያስፈልጋታል። እስካሁን ይሄ ኮሚሽን ከተቋቋመበት ጊዜ ጀምሮ በየሀገራቱ እየዞሩ ይህን ችግር ለመፍታት አይነተኛ ሚና እየተጫወቱ ነው ያሉት። ከፍተኛ ስራ እየሰሩ ነው ያሉት። ሌላው እናት ፓርቲን በመወከል የተገኙት አቶ ተመዝገን ሾሻም በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶችን ማስቆም መቅደም እንደሚገባው ጠቁሟል። ሀገራዊ ምክክር ኮሚሽንም ከመጀመሪያው እንደግፍ የነበርን ነው። እንደ ፓርቲ እንደግፋለን። ድሮም እየደገፍ ነበረ። ግን አሁን ምንድነው መጀመራ። ግን ይሄ ጥሩ ለፍተዋል፣ ጥሩ አድርጓል። ኦሮሚያ ክልልና አማራ ክልል ላይ ያለ ነገሮች በዚህ ኮሚሽኑን የሚጋብስ ጉዳይ ሁኔታ ላይ አይደለም። ጦርነቶቹ የሚታይ ጉዳይ ነው። አሁን የአማራ ክልል ተፋፋሚ ጦርነት ላይ ናቸው። ኦሮሚያ ክልልም እንደሚታይ ለዚህ የሚጋብስ ጉዳይ አይደለም። እንደ እኛ አቋም ምን በሆን ነው መጀመሪያ የትኩስ አቁም ስምምነት ላይ ብደረስ የሚል አቋም ነው አለን። ባለፉት ሁለት ዓመታት ውስጥ ልዩ ልዩ ተግባራት? በተለይም የተሳታፊዎችን ልየታ ሲያደርግ የነበረው ኮሚሽኑም በተቀረው አንድ ዓመት ከአንድ ወር ውስጥ የመጀመሪያውን ምክክር እንደሚያካሄድ ኮሚሽነር ፕሮፌሰር መስፍን አርያም ለቪኦኤ ገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሻሻማንም። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ከዋሽንግተን ዲሲ ወደ እናንተ እየደርስ ያለው የምሽት ዝግጅታችንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ስኬታማ ልጆችን የማሳደግ ሚስጥርን ይመለከታል። ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ተካሂዷል። ኦአሲስ ኢትዮጵያ የተሰኘ ተቋም ፓሬንቶን በሚል ስያሜ ያዘጋጀው የመጀመሪያ ዙር ስልጠና ዋና ዓላማው ዕድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ መፍጠር ሲሆን ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ሕይወት ሳይንስ ባለሙያ እና የስነ ልቦና አማካሪ አቶ ሽመልስ ገበየው ለአሜሪካ ድምፅ ተናግረዋል። ከአቶ ሽመልስ ጋር ቆይታ ያደረገችው ስመኝሽ የቆየ ተከታዩን አዘጋጅታለች። እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ። ፓሬንቶን የሚለውን ቃል ከሁለት ሌሎች ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓሬንቲንግ ነው። ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው። እና የወላጅነት ማራቶን ብለን ልንወስደው እንችላለን። እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው? የወላጅነት ማራቶን ነው፣ ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር የለው። ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየዕድሜ ደረጃቸው የሚጠበቀው አለ። ኢቨን አስራ ስምንት ዓመት ሞልቶ ጭራሻውን እኛ ቀር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከአስራ ስምንት እስከ ሀያ አራት ያለው ያ ደግሞ ወደ ቀጥታ መስመራቸው እንዲሻገሩ አሁንም የወላጅነት ሚና ይቀጥላል። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው። እስኪ እንደው ወላጅነትን እናነጻጽር በዚህ ዘመን ያለነው ወላጆች እና ከኛ በፊት የእኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል። ኃላፊነቱ ወይም የሚኖረው ሚና ይለያያል። ባለፈውም ዘመን በአሁኑም ዘመን እንዳሉ የቀጠሉ ጉዳዮች አሉ። የተለወጡም ደግሞ ነገሮችን ማየት ይቻላል። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ልጅ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰቡ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው በዛ ወቅት ላይ። የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፍ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች። እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት የሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ የሚሆን በጎ ባልሆነው መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ግን ማህበራዊ ስትራክቸሩ በጣም እየሳሳ መጥተዋል። ወደ ግላዊነት እየመጣ ነው። ከዛ ውጪ ዓለም ዝርግ ሜዳ ሆን አይላሁም። ከዛ ዘር መረጃ በጣም በጣም በሰፊው ሜዳ ላይ ነው ያለው። በቴሌቪዥኑ በጣም ብዙ ሺህ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ። ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛልና ለዛ ነው ስልጠናው ያስፈለገው። ናችሁ የምትሰጡት ኦሲስ ስልጠናና ማማከር የሚል ድርጅት አቋቁምህን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው እና ፓሬንቶን አንዱ የስልጠና ፓኬጅ ነው ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርገው ነው የሚሰራው። ስንነሳ የምንነሳው ምንድን ነው፣ ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት እንግዲህ ውድድሩ ቅድም እንዳነሳሽው ከሶሻል ሚዲያው ከሌላው ሚኒስትሪ ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለመንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እየተሰፈረ እንደ የእድሜ ደረጃውና እንደ የተለያዩ የወላጅነት ፈተናዎች እነዛን ጥያቄዎች የሚመልሱ ተከታታይ ስልጠናዎች ይኖሩታል። ለአስራዎቹ እድሜ ላይ ያሉ ወላጆች በዋነኛ የሚፈትናቸው ምንድን ነው? አስራ ሶስት እስከ አስራ ስምንት አስራ ዘጠኝ ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የሕይወት ጥያቄ ይቀየራል። በተለይ በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበትን የማንኛ ወዴት ነው የሚሄደው ምንድን ነው እዚህ የማደርገው እነዚህን የመሳሰሉ ከበበት ጥያቄ አእምሮቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይሄ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግለት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ ከበሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባሉ። ምን ችግሮች ሲያጋጥሟቸው እነሱን ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት፣ የአቅም ውስንነት አለ። እንዳይጠይቁ ደግሞ አድግ ያለው አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላይ ያሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹ ኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን፣ ሀሳባቸውን አዳምጡ ነው መነሳት ያለበት። እነዚህ እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥር እና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድን ነው የሚፈጥረው? በማህበረሰብ ውስጥ የሚፈጥረው ተጽዕኖ፣ ስናሳድግ የምናሳድገው ህፃናትን አይደለን። የነገውን ወላጆች የነገውን መሪዎች ነው እያሳደግን ያለ ነው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን፣ ጥሩ መሪዎችን፣ የተለያየ ሙያ ላይ የሚገቡ ጥሩ አገልጋዮችን እያፈራን እንሄዳለን። ያን ባላደረግን ቁጥር እንግዲህ ማህበረሰብ የምናይው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል። ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩ እናያለን። እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥሎ ሲወጡ እናያለን። ምን አሁን አሁን የምንሰማው በቃ ሶሻል ሚዲያ ላይ ራሱ ፖስት እያደረጉ በቃ ራስን የማጥፋት ምናምን ትራዎች ሁሉ ዚ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙ እናያለን። ይህ ማለት ምንድን ነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አንጻር ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈው። እና ወላጅነት እጅግ በጣም መሰረታዊ መሰረታዊ የማህበረሰብ ግንባታ መንገድ ነው እና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው። በጣም አመሰግናለሁ። እንደው ለማጠቃለል ከአንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤት የጣል አድርገው በዛ በተለይ በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከጻነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነጻ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት፣ በመቆጣት እንዲህ ካልሆነ ወዮል በማለት ካደረግነው የስልጣን ጥያቄ አለ እኛ ፊት ሊያደርጉት ይችላሉ። ዞሮ ሲሉ ግን አያደርጉትም። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላሉ። ከዛ በኋላ ከፍ ካሉ በኋላ ግን እምቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን፣ ልጆቻችንን መምራት፣ መንገድ ማሳየት፣ ማስተማር ይጠይቃል። ይሄ ትዕግስት የሚፈልግ ስራ አለበለዚያ ከአንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኝ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተና ወላጅነት ነው። በጣም ነው ማመሰግነው አቶ መልስ፣ እግዚአብሔር ይስጥልኝ ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ስመኝሽና እንግዷን ለነበራቸው ቆይታ በጣም እናመሰግናለን። አድማጮቻችንና ተመልካቾቻችን አሁን ደግሞ አዲስ አበባና ሲቪል ሰርቪሷን የተመለከተ ሰሞኑኛ ጉዳይን ወደ እናንተ የምናቀርብ ይሆናል። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞቹ የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናው የታረመበት መንገድም በገለልተኛ አካል ሊታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምፅ ተናግረዋል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲልም የክልሉ አስተዳደር ለቪኦኤ ያቀረብንለት ጥያቄ ምላሽ ሰጥቷል። መንግስት ከምዘናው በፊት በሲቪል ሰርቪሱ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው፣ የሚል ሀሳብ እንዳላቸውም የሕዝብ አስተዳደርና ልማት አመራር ባለሙያ ሀሳባቸውን አካፍለዋል። በዚ ዙሪያ የተሰናዳውን ዘገባ እንደሚከተሉ ይቀርባል። የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15 ሺ በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር እችላለሁ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛም የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል። መጀመሪያ የሆነ ጭምጭምታ ወሬ ነበረ። ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ፣ አሙስ ማታ ማለት ነው። ወደ አስር ሰዓት አካባቢ ለከተማ አካል ሄዳችሁ ያላችሁ አሉን። በማግስቱ ደግሞ የነሱ ቴክኒክ ችግር ምናም ባሉት ከፈተና ቦታው ሄደን ስንጉዳላውለን ተሰረዘ ተሰረ ተባለ። እንደገና መልሰን ቅዳሜ በሀያ ተፈተንን ማለት ነው እና የፈታተን ሂደቱ ና በደንብ ግልጽ አላረጉልም ነበረ። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ብዙ መሪና ዳይሬክቶሬት አመራር የሚለው አርባ ፐርሰንት በላይ በአንድ ተቋም መያዝ እንደ ወይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናም የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ አምስት ጥያቄዎች ናቸው። ክፍት ነው ኦፕን የሆነ ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚሁ ጻፍ ጥያቄ የሰጡን ማለት ነው። አምስት አምስት ጥያቄ ዞሮ ዞሮ ምንድን ነው ጥያቄው? ሰው ማለት እንደመሰለው የሚመልሰው ጥያቄ ነው። ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል። በአብዛኛው ዘጠና ስምንት ወይ ደግሞ ዘጠና ዘጠኝ ፐርሰንት ወድቀናል ማለት ነው በአማርኛ የተፈተን ሰዎች። ከዚ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እንደ ተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዛ አይነት ነገር ነው ያለ ማለት ነው። ይህ መንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ ሳይንሳዊ በሆነ ንገድ የመንግስት ሰራተኛ ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ኢፍታ የሆኑ አሰራሮች ደግሞ ህግንና አሰራር ተገን ተደርጎ የሚደርሱ ጥቃቶች ማስቀመጥ አለባቸው። የቀረበውን ቅሬታና ብዥታ በተመለከተ ለአስተዳደሩ ላቀረብነው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘር ቴለን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው፣ አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞቹ የተፈተኑት ራሳቸው በመረጡት ቋንቋ መሆኑና ፈተናው የታረመውም ምስጢራዊነቱ ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሪት ኤለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከአርባ ከመቶ መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከአራት ሺህ በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሞ ማለፊያውና ከስድሳ ከመቶ በላይ ውጤት ያመጡት ሰላሳ አራት ከመቶዎቹ ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጥ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል። አሁን ቅሬታ አቅርበናል እኛ ማለት ነው የስምዘባችን ያለ ቅሬታ ያቀረብን ልጆች ሌሎችም በጎን መረጃዎች አሉ። ለምሳሌ የተፈተንበት ሆዳችንና ያቀረብነው ዋና ይዘት፣ እኛ አሁን ጥያቄያችን እንደው ምንድን ነው የፈተና ውጤታችን ይውጣና ይታይልን ገለልተኛ የሆነ ወገን ይረመውና ይታይልን ነው፣ እንዲሁም የእኛ ጥያቄ ይህ። በእንዲህ እንዳለ ሲቪል ሰርቪሱን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ምዘና መሰጠቱ ተገቢ ነው ብለዋል። ይሁን እንጂ ከምዘናው በፊት መሰራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም አክለውም አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁኝ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በሕገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ መቼ እንደሚፈተኑ ካወቁ ግብአቶች ካሉ የሞራል ልዕልና አለው። ማነው መንግስት፣ የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመሪያ መጀመር ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱም ብቻ ሳይሆን ባለው የትምህርት ሲስተም፣ ጥራቱ ሳይጠበቅ ቀጥታ ወደ ዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና ትኖች አሉና እሱን ካሳወቁ በኋላ ነው ወደዚያ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል? ከየትኛው የትምህርት አይነቶች ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል። የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች፣ ብዥታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብዥታ ቦታዎች አሉ ሂደቱን ስላልጠበቀ። በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም። እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል። እኔ የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከሱ ጋር ትንሽ የመጋጨት ነገር ይኖራል ብዙ ሀገራት መጀመሪያ ኮታ በምለው ውክልናን አስተካክሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የምል ካለ ከዚህኛው ጋር የሚጋጭ መስልኝ። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ስወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን የሀገርን አንድነት የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቆራጥነት ነው ብዬ አስባለሁኝ። የሚሰሙ ነገሮች አሉ፣ ብይሳዎች ይነሳሉ። መንግስት የወሰዳቸውን ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁኝ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠሩ ግዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜ እና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ። ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናዊ ማለፊያ ነጥብ ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሰው ገብሬ ተናግረዋል። ለአሜሪካ ድምፅ አስመሟየ ነው፣ ዋሽንግተን ዲሲ። በዓለም ላይ ብዙዎችን እያሳሰበ ከመጣው ጉዳይ አንዱ ብቸኝነት ነው። ብቸኝነትና ማኅበራዊ መገለል የሚያስከትሉትን አካላዊና ስነ ልቦናዊ ተጽዕኖ አስመልክቶ በአሜሪካ ድምፅ የሚሰናደውና ኑሮ በጤንነት የተሰኘው ሳምንታዊ ፕሮግራም አንድ ዘገባ አሰናድቷል። የፕሮግራም አቅራቢ ኤደን ገረመው ዝርዝሩን ይዛለች። በዓለም አቀፍ ደረጃ የተራዘመ ብቸኝነት የሚያስከትላቸው የጤና እክሎች አሳሳቢ ሆኗል። በቅርብ ጊዜ የተደረጉ ጥናቶች ከጊዜ ወደ ጊዜ በመጥፎ የብቸኝነት ስሜት የሚጠቁ ሰዎች አሀዝ እንደጨመረ ሲያመላክቱ ጉዳዩም የማህበረሰብ ጤና ስጋት የሆነበት ደረጃ ላይ ደርሷል። የዓለም የጤና ድርጅት በዓለም ላይ ከአራት አዛውንቶች አንዱ እንዲሁም ከአምስት እስከ አስራ አምስት በመቶ የሚሆኑ ወጣቶች በመጥፎ የብቸኝነት ስሜት እንደሚጠቁ አስታውቋል። ሰዎች በሙሉ ዘር ቀለም፣ ቋንቋ፣ ጾታ፣ እድሜ፣ የማህበራዊና ኢኮኖሚያዊ አቅሞች ልዩነት ሳይፈጥርባቸው ብቸኝነት የተባለውን ስሜት ይጋራሉ። የጤና ባለሙያዎች እንደሚሉት የብቸኝነት ስሜት ለተራዘመ ጊዜ ሲቆይ አካላዊና ስነ ልቦናዊ ሕመም እንዲሁም ደግሞ በህይወት ዘመን እርዝማኔና በአኗኗር ጥራት ላይ ማለትም በኑሮ ደስተኛነት ላይ ከባድ ጫና ያሳርፋል። ከተሜነት፣ አለም አቀፍ ወረርሽኞችና ቴክኖሎጂ ሰዎች የብቸኝነት ስሜት እንዲያዳብሩ የማድረግ ሚና እንዳላቸው ባለሙያዎች ይስማማሉ። ዓለም አቀፉ የጤና ድርጅትም ብቸኝነት የሚያስከትላቸውን የጤና ችግሮች ለመከላከል ተገቢው ዓለም አቀፍ ትኩረት እንዲሰጠው እየሰራ ይገኛል። የዛሬው የኑሮ በጤንነት ቀዳሚው መሰናደው ወደ ሞሮኮ ካዛብላንካ ይወስደናል። ዘጋቢዎቻችን ብቸኝነት እንደ መጥፎ ሰብአዊ ስሜትና ማህበራዊ ህመም እንዴት እንደሚገለጽ የስነ ልቦና ባለሙያ አነጋግረዋል። መገለል ወይም ብቸኝነት በአካል ህመም በአእምሮ መታወክ ወይም በማህበራዊ ችግሮች ምክንያት የሚፈጠር የማህበራዊ መስተጋብር አለመኖር ነው። መገለል በአካላዊ ህመም ምክንያት የሚፈጠር ከሆነ በግዳጅ መገለል ይባላል። ይህም ብዙውን ጊዜ በሽተኛው ሌሎችን እንዳያውክ ለመከላከል ነው። እንዲሁም አንዳንድ ህመምተኞች በሌሎች ላይ ጥገኛ እንዲሆኑ በሚያደርጉ በሽታዎች ሊሰቃዩ ስለሚችሉ የመንቀሳቀስ ችግር ሊሆን ይችላል። በአእምሮ መታወክ የሚገለሉ ሰዎች እንዲሁ አሉ። በአእምሮ መታወክ የተከሰተ ከሆነ እንደ ስነቦና ባለሙያ በሽታው ላይ እንሰራለን። መገለሉ በጭንቀት መታወክ ምክንያት ከሆነ ከታካሚው ጭንቀት መታወክ ሁኔታ ላይ እንሰራለን። የተለያዩ ዘዴዎችን መጠቀም ይቻላል። ለምሳሌ የግንዛቤ ባህሪ ሕክምና። በድብርት ምክንያት የሚከሰት ከሆነ በድብርት ላይ እንሰራለን። ስለዚህ ሐኪሙ በታካሚ ህመም ላይ ሲሠራ ምልክቶች እናስተውላለን። በታዳጊዎቹ ሰዎች ውስጥ መገለል ከቤተሰብና አካባቢ ውጪ በሚደርስ ትንኮሳና ማስፈራራት እንዲሁም በአንዳንድ የወላጅ ባህሪያት ወይም በቤት ውስጥ ቸልተኝነት ምክንያት የሚከሰት ሊሆን ይችላል። ለኮምፒውተር፣ ለታብሌት ወይም እጅ ስልኮቻቸው መስኮቶች ወይም ስማርት ስክሪኖች ከመጠን በላይ በተጋለጡ ሰዎችም ላይ እንዲሁ መገለል ሊፈጠር ይችላል። ይህ በማህበራዊ አውታረ መረቦች ላይ በሚፈጠሩ ምናባዊ ግንኙነቶች ብቻ የተወሰነና የቀጥተኛ ማህበራዊ መስተጋብር እጦት ተደርጎ ሊታይ ይችላል። አረጋውያን የውይይት ቡድኖችን እንዲያቋቁሙ መበረታታት አለባቸው። ልጆቻቸው ራሳቸው እንኳን ሳይቀሩ ጊዜ ሊያገኙላቸው ይገባል። ምክንያቱም በባህላችን የመጦሪያ ቤቶች ውስጥ ማስቀመጥ የማይታሰብ ነው። ስለዚህ ከሁሉም በላይ የግንዛቤና የትምህርት ሥራዎችን መሥራት አለብን። እንደ ጤና ባለሙያዎቹ ገለጻ ከኮቪድ-19 ወረርሽኝ ጀምሮ ከሥራ ገበታ ውጭ በየቤቱ ለብቻ ሆነው መሥራት ወይም ቴሌኮሚቲንግም እንዲሁ ለመገለል አንዱ ትልቁ ምክንያት እየሆነ መምጣቱ ተመልክተዋል። አሁን ደግሞ በኮትዲቫር እየተካሄደ የሚገኘውን የአፍሪካ ዋንጫን የተመለከተ መረጃዎቹ ወደ እናንተ እናደርሳለን። እዚህ ስቱዲዮ ባለንበት ናሚቢያ ቱኒዚያን አንድ ለዜሮ እየመራች ይገኛል። ቀሪ የአፍሪካ ዋንጫ በኮትዲቫር እየተካሄደ የሚገኘው ማለት ነው መረጃዎቹ በተመለከተ ሀብታሙ ስዩም ተከታዩን ያደርሰዋል። በኮትዲቫር በመካሄድ ላይ ያለው የአፍሪካ ሀገራት ዋንጫ አፍከውን 2023 ትናንትናና ዛሬ ቀጥሎ ውሏል። ቻርልስ ኮናን ባኒ ስታዲየም ላይ ሴኔጋል ተፎካካሪዋ ጋምቢያን ሶስት ለዜሮ በሆነ ውጤት ድል አድርጋለች። ፓፒጋይ በአራተኛው ደቂቃ ባስቆጠረው ጎል የሴኔጋልን የድል መንገድ ሲያስጀምር የቡድን አጋሩ ላሚኔ ካማራ በሃምሳ ሁለተኛው እና ሰማንያ ስድስተኛው ደቂቃ ባስቆጠራቸው ተጨማሪ ጎሎች የሀገሩን ድል የማይናወጥ አድርጎታል። ሴኔጋል ከሁለት ዓመታት በፊት የተደረገው የአፍሪካ ሀገራት ዋንጫ አሸናፊ መሆኗ አይዘነጋም። በሌላ ጨዋታ የሚያስደስተው ጎል አልጀሪያውያን የኳስ አፍቃሪን ያስፈነደቀ ቢሆንም አንጎላ በስልሳ ስድስተኛው ደቂቃ ያገኘችውን የፍጹም ቅጣት ምት እድል ማቡልሉ ከመረብ በማገናኘት የአውሮፓውያኑ 2019 ዘመን የአፍሪካ ሀገራት ዋንጫ ባለድል የሆነችው አልጀሪያ ጉዞዋን በድል እንዳጀምር ገቷል። በአንጻሩ አንጎላ ነጥብ እንድትጋራ አስችሏል። የአምስት ጊዜ የአፍሪካ ዋንጫ አሸናፊ ካሜሩንና ጊኒ የተፋለሙበት ሌላ ጨዋታ በተመሳሳይ አንድ ለአንድ በሆናቸው ውጤት ተጠናቋል። መሐመድ ባዮ በአስረኛው ደቂቃ ባስቆጠራት ጎል ጊኒዎች ቀድመው በ ጎል መዝገብ ላይ ስማቸው ማስፈር ችለዋል። ይሁንና ፍራንክ ማግሪ በ51ኛው ደቂቃ ጎል በማስቆጠሩ ካሜሮን ነጥብ ለመጋራት በቅታለች። ፉክክሩ ዛሬም ቀጥሏል። ዛሬ ቡርኪና ፋሶ ሞሪታኒያን በተጨማሪ ሰዓት ባገኘችው የፍጹም ቅጣት ምት እድል ተጠቅማ አንድ ለባዶ አሸንፋለች። ለቡርኪና ፋሶ ጎኑን ያስቆጠረው በርትናን ትራውሬ ነው። የዘገባ እስከተጠናቀረበት ሰዓት ድረስ ቱኒዚያና ናሚቢያ እየተጫወቱ ይገኛሉ። ከእነሱ በመቀጠል ደቡብ አፍሪካ ማሊን በአማዶ ጎን ኩሊባሊ ስታዲየም ትገጥማለች። የሁለቱን ጨዋታዎች ውጤትና አበይት ክስተቶች በገጾቻችን ላይ እናጋራለን። የቱኒዚያ ጨዋታን በናሚቢያ አሸናፊነት ተጠናቋል። አድማጮቻችንና ተመልካቾቻችን እንግዲህ ለነበረን ቆይታ በጣም እናመሰግናለን። ሳስተናግዳችሁ ያመሸሁት አስማሟየኑ ነኝ። ከስቱዲዮ ያለውን ቅንብር ደግሞ እንደ ብርሃን ኃይሉ ነበረች። ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁን ስለነበራችሁ በጣም እናመሰግናለን። የምሽቱ ዝግጅታችሁ በዚህ ተጠናቀቀ። መልካም ምሽት።